የትግራይ ቴሌቪዥን ስራ አስኪያጅ አቶ ብርሃኑ አባዲ ከስልጣን ለማውረድ የተፈጸመው አሰራር ሕግ የጣሳ አካሄድ ነው ብለዋል። ቪኦኤ ያነጋገራቸው ምሁራንና የመቀሌ ከተማ ነዋሪዎች በለውጥ ጉዞ ላይ ነን እየተባለም ፖለቲካ ፓርቲና መንግስት አንድ ተደርጎ መታየቱ ትክክል አይደለም ይላሉ። እነዚሁ አስተያየት ሰጪዎች ስራ አስኪያጁ በህወት ስራ አስፈጻሚ ኮሚቴ እንዲወርዱ ተወስኗል ተብሎ በትግራይ ህዝብና መንግሥት ግንኙነት ቢሮ የወጣው መግለጫ በማህበራዊ ሚዲያ መነጋገሪያ ሆኗል። ሙሉጌታ ጽብሃ ነው ይዘገበልን። ላለፉት ሶስት ቀናት የትግራይ መገናኛ ብዙሃን ኤጀንሲ ስራ አስኪያጅ አቶ ብርሃኑ አባዲ ከኃላፊነታቸው መውረድ መነጋገሪያ አጀንዳ ሆኗል። በማህበራዊ ሚዲያም የክልሉ ህዝብ ግንኙነት ቢሮ በፌስቡክ ገጹ ያወጣው መግለጫ አቶ ብርሃኑ አባዲ ከኃላፊነታቸው እንዲነሱ የህዝባዊ ወያነ ሐርነት ትግራይ ስራ አስፈጻሚ ኮሚቴ የወሰነው መሆኑን አስፍሯል። ምክንያቱም የትግራይ ቴሌቪዥን በሚፈለገው ፍጥነት ለውጥ ማምጣት አልቻለም የሚል መሆኑም አስቀምጧል። ጉዳይ አስመልክቶ ምሁራንና ነዋሪዎች አነጋግር ያለው መምህር መኮንን ፍስሐ፣ በመቀለ ዩኒቨርሲቲ የህግ አስተማሪ ነው። የትግራይ መገናኛ ብዙሃን ኤጀንሲ ተጠሪነቱ ለትግራይ ምክር ቤት ነው፣ የድርጅቱ ስራ አስኪያጅ ደግሞ የሚሸመው ወይም የሚያወርደው የክልሉ ርዕሰ መስተዳድር ነው ብሏል። በህግ አንጻር ስናየው የትግራይ ቴሌቪዥን የተጠሪነቱና ተቋቋመበት መንገድ አለ፣ አዋጅ አለ፣ እንደ ተቋም ለትግራይ ምክር ቤት ነው ተጠጠሪ የሚሆነው እንደ ግለሰቡ እንደ ኃላፊ ደግሞ እርስ መሳደር ነው ጠጠር የሚሆነ ማለት ነው። ስለዚህ አሻሻሙም ጭምር በዛ በህጉ ተቀምጠዋል። በአሁኑ ጊዜም የድርጅቱ ስራ አስኪያጅ ከስልጣናቸው እንዲነሱ የህወሀት ስራ አስፈጻሚ ኮሚቴ እንዳወረዳቸው የተገለጸው ህግ የጣሰ አካሄድ ነው ሲሉ ተናግረዋል። አሁንም የሚወርድበት መንገድ በመንግስታዊ መዋቅር እንጂ በድርጅታዊ መዋቅር መሆን ያለበትም የትግራይ ኮሚኒኬሽን ቢሮ መግለጫ እናስቀመጠው ያወረዱበት የህወሀት ስራ አስፈጻሚ ነው ያወረዳቸው። ይሄ ግን የህወሀት የመሾም የንትን ማድረግ ስልጣን የለው ምክንያቱም ይሄ የመንግስት የህዝብ ድርጅት ነውና አንድ ሰው ሲሾምም ሲሻርም ከሽሙቱ ሲወርድም ህግና ስርዓት ያስፈልገዋል። ያ ማለት በትግራይ መሪ ድርጅት አለ ያ ህውሀት ነው። ህውሀት መንግስትም ጭምር ነው። ሆኖም ግን በህገ መንግስት ደግሞ እንደምናውቀው መንግስትና ድርጅት ተለያዩ ናቸው። እስካሁን ድረስ ባለፉት የነበረው እስካሁን ድረስ የነበረው ችግሮችም የመንግስትና የድርጅት መቀላቅያል ስላለ የህግ የበላይነት ተቋማዊነትና እነዚህ ችግሮች አምጥቷል የሚል ነበረ ራሱም ድርጅት አምኖበታል ይሄ ስለዚህ የሚወርድበት መንገድ በመንግስታዊ መዋቅር እንጂ በድርጅታዊ መዋቅር መሆን ያለበትም ጥያቄው ማህቱም ማንም ታው ነው እንጂ ለህወሀት ስራ አስፈጻሚ ዶክተር ደብረጽዮንም አሉበት ያለሉት ማለት ነው ነው ስለዚህ ግን መሆን ያለበት በመንግስታው መዋቅር አንድ ሰው ይሾማል፣ በመንግስታው መዋቅር ደግሞ አንድ ሰው ይወርዳል። ያው የሚመለምለው ድርጅት ይሆን ይችላል ሄዶ ግን መጨረሻ ላይ ግን አንድ ሰው ሲወርድም ሲሾምም መንግስታው መዋቅር ይዞ ቢሄድ ነው የሚሻለው እንጂ የድርጅትና የመንግስት መቀላቀል ሁሌ የመርከማ ሰደር ማድረግ ስለሚሆን ይሄ ግብ ላይ ስለማያሰፍን ይሄ ለወደፊቱም አያስፈልግም። ቢሮ ማም ነው የፖለቲካ ፓርቲና መንግስት ስራዎችን መቀላቀል ከአሁን በፊት የነበረ ህጋዊ ያልሆነ አካሄድ አሁንም እንደቀጠለ ማሳያ ነው። ያለው ደግሞ ሌላ አስተያየት ሰጪ ሀያሉ ጎድፋይ ነው። ህገ መንግስት ይከበር ተብሏል፣ አልሆነም። ግን ራሱ ድርጅቱ ህገ መንግስት ማክበር ካልቻለ ሌላው እንዴት ህገ መንግስት ሊያከብር ይችላል? ምክንያቱም አሁን በዚህ ውሳኔ በቴሌቪዥን ትግራይ አስተዳዳሪ የታየው ውሳኔ በጣም ተቀባይነት የሌለው መንግስትና ድርጅት የተደባለቀበት። ምክንያቱም መንግስትና ድርጅት እስከተደባለቁ ድረስ ህግና ስርአት ሊከበር አይችልም። የትግራይ ቴሌቪዥን ባለፉት ሶስት ወራት ለውጥ በማምጣት ጉዞ እንደነበርና አሁን የተፈጠረው አካሄድ ግን ለጉዞው እንቅፋት እንዳይሆን ያሰጋል ብለዋል። ሀያሉ ማሳተፍ ሂደት ታይተዋል። ቴሌቪዥኑ የተለያዩ ፖለቲካ ፓርቲዎች፣ አክቲቪስቶች፣ ሀሳብ ያላቸው የተለያዩ ምሁራን ወደ መድረክ እያመጣ ጥሩ የሚዲያ ፎረም ሆኖ አገልግለዋል። ሀገራዊ ለውጡ ቴሌቪዥን ትግራይ ሕግና ስርዓት ወይም መጣለት አላማ አድርሶታል ወይም ወስዶታል ብለን መውሰድ ባንችልም እንኳን የተወሰነ ለውጥ ግን አይታል። በጉዳዩ አስመልክቶ የቴሌቪዥን ጣቢያው ሰራተኞች ውሳኔው እንደማይቀበሉ እንደሚያደርጉት በማህበራዊ ሚዲያ እየገለጹ ይገኛሉ። በዚህ አስመልክቶም ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ጋር ለመነጋገርም ቀጥሮ መያዛቸው ምንጮቻችን ገልጸዋል። በመቀሌ ዩኒቨርሲቲ የጋዜጠኝነት ና ኮሚኒኬሽን ትምህርት ክፍል አስተማሪ ገብረ ጽዮን መሐሪ በበኩሉ የሚዲያ ተቋሞች መስራት የሚገባቸውን የሀሳብ ልዩነት ማስተናገድ የቴሌቪዥን ጣቢያው ጀምሮ ነበር ብሏል እ የተስፋ ጭላንጭ ይታይ ነበር። አሁን ለምሳሌ ከዚህ በፊት ከሁለት አመት ና ከሶስት አመት በፊት የነበረው ሽፋን በጣም በተሻለው የተለያዩ የሚመለከታቸው ሰዎች ሀሳባቸው ይገልጹ ነበር። የክርክር መድረኮችን ይጋብዝ ነበር፣ ምሁራን፣ የህዝብ ድምፅ ለምሳሌ የህዝብ መረረትና የህዝብ ጥያቄዎችን በጣም ያስተጋባ ነበር። ይህን ስንል ትክክለኛው የሚዲያ ፍልስፍና ተከትሎ መስራት ጀምሮ ነበር ማለት ነው። በዚህ ጉዳይ አቶ ብርሃኑ አባዴ ለማነጋገር ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ራዲዮ ሙልጌታ አጽበሃ መቀለም